ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይት ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 19 2012 ዓም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሶሎሞን አባተና አዳነች ፍስሃየንን። በምሽቱ ዝግጅታችን በርከት ያሉ የሀገር ውስጥና የዓለም አቀፍ ዜናዎችን አካተን ይዘናል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ፕሬዚደንት ሳህለ ወርቅ ዘውዴ ሰሞኑን ኢትዮጵያ ውስጥ የተገደሉ ንጹሐን ዜጎች ሀዘን የእርሳቸውም የብዙዎችም ሀዘን መሆኑን በትዊተር ገለጹ። ዘርና ሃይማኖት ለፖለቲካ ጥቅም እንዲውሉ ሲደረግ ንጹሐን ዜጎችን በአሰቃቂ ሁኔታ ሲገደሉ፣ ሲፈናቀሉና ሲንከራተቱ ስናይ ስሜትን ለመግለጽ ቃላት ያጥራል። ለቅሶ፣ ድንጋጤና ስጋት የብዙዎቹን በራ እያንኳኩታ ነው። ሀዘናቸው ሀዘኔ ሀዘናችን ነው ብለዋል። አያይዘውም ለሀገርና ለህዝብ ጥቅም ሲባል ልናሰምረውና ልናከብረው የሚገባን ቀይ መስመር ተጥሷል። ሀገራችንን ካንዣበበባት ክፉ አደጋ ለማዳን ሁላችን እሚናለን የሚመለከታቸው ሁሉ የበኩላቸውን መወጣት አለባቸው። ቀይ መስመር መጣስ የለበትም እንበል ሲሉም ጥሪ አድርገዋል። በመጨረሻም መልእክታቸውን ሲያጠናቅቁ ህይወታቸውን አደጋ ላይ በመጣል ከፍተኛ ዋጋ በመክፈል ከራሳቸው እምነትና ብሔር ውጭ ያሉትን ዜጎችና የእምነት ቤቶችን የጠበቁ ከባሰ አደጋ የተከላከሉ ጀግኖች እንዳሉን መስማታቸውን አስታውሰው ምስጋናም አቅርበዋል። ከሰሞኑ የኢትዮጵያ ሁኔታ ጋር ተያይዞ ሁከት በመቀስቀስ የተጠረጠሩ አራት መቶ ሰባት ሰዎች በቁጥጥር ስር መዋላቸውን መንግስት አስታወቀ። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁን በወቅታዊ ጉዳዮች ላይ ዛሬ ከሰዓት በኋላ በሰጡት መግለጫ ነው ይህንን የገለጹት። በመግለጫቸው ላይ በወቅቱ በነበረው ግጭት የሰባ ስምንት ሰዎች ሕይወት ማለፉን ጠቁመዋል። በግጭቱ ሊደርስ የሚችለውን ጉዳት ለመቀነስ የጸጥታ መዋቅሩ በሙሉ አቅሙ ሰርቷል ብለዋል። የፕሬስ ኃላፊውም ቀውሱን ለማርገብ የሀገር ሽማግሌዎች፣ ወጣቶችና ሌሎች የህብረተሰብ ክፍሎች ላደረጉት አስተዋጽኦ መንግስት ምስጋና እንደሚያቀርብም ገልጸዋል። የመንግስቱ ቃል አቀባይ ግጭቱ የተነሳው በአክቲቪስት ጀዋር መሐመድ ላይ በተደረገ አያያዝ ምክንያት በተነሳ ተቃውሞ መሆኑን የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ ቢለኒ ስዩም መግለጻቸውን ሮይተርስ የዜና አገልግሎት ጠቅሷል። በሀገሪቱ ባለፈው አንድ አመት ተኩል ጊዜ ውስጥ በተፈጠሩ ተመሳሳይ ግጭቶች ተጠርጥረው በቁጥጥር ስር ከዋሉ 3221 ግለሰቦች መካከል ከ2 ሺህ በላይ ለህግ መቅረባቸውን አቶ ንጉሱ ጥላሁን ተናግረዋል። አምነስቲ ኢንተርናሽናል ከሰሞኑ የተፈቱትን 22 የሚሆኑ የአብንና የባልደራስ የመንግሥት እችዎች ለወራት ክስ ሳይመሠረትባቸው በጸረ ሽብር ህጉ ተከሰው መታሰራቸው የኢትዮጵያ ባለሥልጣናት አሁንም ድረስ ጸረ ሽብር ህጉን ለመበደያነት እየጠቀሙበት እንደሆነ ማሳያ ነው ሲል በድረ ገጹ በዛሬ ዕለት አስፍረዋል። ያለምንም ምክንያት እንዲሁ በደፈናው አራት ወራት መታሰራቸው ፍትሐዊ አይደለም ብሏል። በአምነስቲ ኢንተርናሽናል የኢትዮጵያ አጥኚ አቶ ፍስሐ ተክሌ በድረገጽ ባሰፈሩት ጸረ ሽብር ህጉ በተፈቀደ ለማሰር የመንግስት መሳሪያ ሆኖ ቀጥሏል። በርካቶች በዚህ አሻሚና ሰፊ የጸረ ሽብር ህግ በእስር ቤቶች ውስጥ እየማቆቁ ነው። በአፋጣኝ መፈታት አሊያም ግልጽ የሆነ ወንጀል ተጠያቂ መሆን አለባቸው ብለዋል። በፕሬዝደንት ዶናልድ ትራምፕ በተጠራው የፊታችን ረቡዕ ዋሽንግተን ዲሲ ላይ ይካሄዳል በተባለው የኢትዮጵያ የሱዳንና የግብፅ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ኢትዮጵያ እንደምትገኝ መንግሥቱ አስታወቀ። የውጭ ጉዳይ ሚኒስቴሯ ቃል አቀባይ አቶ ነቢያት ጌታቸው ዛሬ በሰጡት መግለጫ የዋሽንግተን ሐሳብ ድርድር ሳይሆን ውይይት ማካሄድ ነው ብለዋል። የታላቁ ህዳሴ ግድብ ግንባታ የቴክኒክ ጉዳዮች ሩሲያዊቱ ሶቺ ከተማ ውስጥ በተካሄዱ ውይይቶች መሰረት እንደሚቀጥሉ አቶ ነቢያት መናገራቸውን መስሪያ ቤቱ በፌስቡክ ገጹ ላይ ዛሬ ያወጣው መረጃ ይጠቁማል። ስለ ሶቺ ውይይት ይዘት ግን ከውጭ ጉዳይም ሆነ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣ ዝርዝር መረጃ የለም። የህዳሴ ግንባታ ግድብን በሚመለከት የኢትዮጵያን አቋም በምልአት የሚያስረዱ ባለስልጣናቷን ወደ ተለያዩ ሀገሮችም መላካቸውን ቃል አቀባዩ አመልክተዋል። ተጨማሪ ማብራሪያዎችን ለመጠየቅ ሰሞኑ ሁሉን ለቃል አቀባዩ ያደረግናቸው ጥሪዎች ምላሽ አላገኙም። ቁጥራቸው የበዛ ኤርትራውያን ያሉበት በሊቢያ የሚገኙ 450 አፍሪካውያን ስደተኞች በምግብና በመሠረታዊ አገልግሎት ማጣት ምክንያት አቡ ሳሊም በተሰኘው የማቆያ ጣቢያ እስር ቤት ለቀው እንዲወጡ መገደዳቸውን ገለጹ። በአሁኑ ሰዓትም ሜዳ ላይ ከወደቁ ሶስት ቀናት መቆጠሩን ለአሜሪካ ድምፅ ተናገሩ። ከዚህ ቁጥር ውስጥ ከ20 በላይ ኢትዮጵያውያንና 14 ሱዳናውያን እንደሚገኙ የተናገሩ ስደተኞች ከሶስት ዓመታት በላይ ከአንዱ እስር ቤት ወደ ሌላው እስር ቤት በመዘዋወር እያሳለፉት ባለው እጅግ የመረረ ሕይወት ተስፋ መቁረጣቸውንም ገልጸዋል። ሌላ መጠጊያ እንዲሰጣቸው የተጠየቀው የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ በበኩሉ አሁን ስደተኞች ያሉበት አቅራቢያ የሚገኘው ማቆያ ጣቢያ እንኳን እነርሱ እንዲቀበል መያዝ ከሚችለው ቁጥር በላይ ሁለት መቶ ስደተኞች ጨምሮ መያዙን አስታውቋል። ባለፈው ሰኔ አስራ አምስት ከተፈጠረው ሁኔታ ጋር በተያያዘ ተጠርጥረው በቁጥጥር ስር ውለው የነበሩት የአማራ ክልል ፖሊስ ረዳት ኮሚሽነር ሰይድ አህመድ በአስር ሺህ ብር ዋስ ዛሬ መለቀቃቸው ተገልጿል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። የአማራ ክልል ፖሊስ ኮሚሽን የኢንፎርሜሽን እና ሚዲያ ልማት ዋና መምሪያ ኃላፊ ረዳት ኮሚሽነር ሰይድ አህመድ ከሰኔ 15ቱ ጥቃት ጋር በተያያዘ ተጠርጥረው ከመስከረም 25 ቀን ጀምሮ በቁጥጥር ስር መዋላቸው ይታወሳል። ጉዳያቸውም በወረዳው ፍርድ ቤት በጊዜ ቀጠሮ ሲታይ መቆየቱን የገለጹት የግል ጠበቃቸው አቶ ተመስገን ወርቁ የምርመራ ቡድኑ ምርመራውን እንዳጠናቀቀ በመግለጹ ደንበኛዬ በውጭ ሆነው የፍርድ ሂደቱን እንዲከታተሉ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በ10 ሺ ብር ዋስ እንዲለቀቁ በመወሰኑ ዛሬ ማምሻውን ከእስ

ረዳት ኮሚሽነሩ በቁጥጥር ስር በዋሉበት ወቅት በፖሊስ ኮሚሽነሩ የፌስቡክ ገጽ ላይ ባሰፈረው ጽሑፍ ኃላፊነታቸውን እና የአመራር ልምዳቸውን በሚጠይቀው ልክ ባለመወጣታቸው ተጠርጥረው በቁጥጥር ስር መዋላቸውን ገልጾ ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አመሰግናለሁ፣ አስቴር ለዘገባው። በዲሞክራቲክ ፓርቲው አብላጫ መቀመጫ የተያያዘው የተያያዘው የዩናይትድ ስቴትስ የተወካዮች ምክር ቤት ፕሬዝደንት ዶናልድ ትራምፕ የውጭ መንግስት በፖለቲካ ተቀናቃኞቻቸው ላይ ምርመራን እንዲያካሄድ ተመሳጥረዋል በሚል የቀረበባቸውን ውንጀላ በይፋ እንዲመረመር በአብላጫ ድምፅ አጸደቀ። 232 ለ196 በሆነ ድምፅ የጸደቀው ውሳኔ ከሁለት የዲሞክራቲክ ፓርቲው አባላት በስተቀር የፓርቲ መስመር ተከትሎ የተሰጠ ነው። በምክር ቤቱ ሙሉ አባላት ድምፅ እንዲሰጥ ያደረገው ሐሳብ የመጣው በምክር ቤቱ ውስጥ ባሉ ዴሞክራቲክ እንደራሴዎች የሚመሩ ሦስት ንዑሳን ኮሚቴዎች ለሳምንታት በዝግ ያካሄዱትን የሪፐብሊካን ፓርቲው ተቃውሞ የቀረበበትን የምስክሮች ቃል የመስማት ሂደት ተከትሎ ነው። የውሳኔውን ይፋ መድረግ ተከትሎም ፕሬዝደንት ትራምፕ በትዊተር ባስተላለፉት መልእክት በአሜሪካ ታሪክ ታይቶ የማያቅ የንጹሕ ሰው ስም ለማጉደፍ ሆን ተብሎ የተፈጸመ የሐሰት ውንጀላ ብለውታል። የዋይት ሀውስ ቃል አቀባይ ስቴፈኒ ግሪሽም በበኩላቸው በጽሑፍ ባወጡት ጋዜጣዊ መግለጫ ፕሬዚደንቱ የሠሩት አንዳችም ጥፋት የለም፣ ሲሉ ሂደቱን ፍትሐዊ ያልሆነ ይህ ሕገ መንግሥታዊና የአሜሪካን መሠረት የሳተ ብለውታል። የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲና ዴሞክራቶች የፈጸሙት ፕሬዚደንት ትራምፕን ሳይሆን የአሜሪካን ሕዝብ የሚጎዳ ነውም ብለዋል። ስቴፋኒ ግሪሸም ቀደም ሲል ይህን የጥፋተኛነት ምርመራ ላለመክፈት ከረጅም ጊዜ አንስቶ ሲቃወሙ የቆዩት የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ የፕሬዚደንቱን ጽህፈት ቤት ክብርና መሐል ላይ የሚያጎድፍ ሥራ ባይኖር ኖሮ ማንም ይህን መንገድ ባልመረጠ ሲሉ ተሰምተዋል። ሰሜን ኮሪያ ሁለት የአጭር ርቀት መች ሚሳይሎች ተኩሳለች። ቦሊስቲክ ሚሳይሎች ሳይሆኑ አይቀርም ተብሏል። ሚሳይሎቹ ወደ ምስራቅ የባህሯ ጠረፍ አቅጣጫ እንደተተኮሱ ደቡብ ኮሪያና ጃፓን ዛሬ ተናግረዋል። ሰሜን ኮሪያ በያዝነው ዓመት እንዲህ አይነቱን መሳሪያ ስትፈትሽ ለ 12 ተኛ ጊዜ ነው። ሰሜን ኮሪያ ሚሳይሎቹን የተኮሰችው ዩናይትድ ስቴትስ ባለበት ስለቆመው የኒውክሌር ንግግር ያላትን አያያዝ በሁለት ወራት ጊዜ ውስጥ እንድትለውጥ ጫና በማድረግ ላይ ባለችበት ወቅት ነው። ዩናይትድ ስቴትስ ሰሜን ኮሪያ ያስቀመጠችውን የጊዜ ገደብ ችላ ብትል ከባድ ስህተት ይሆናል ስትል ሀገሪቱ አስጠንቅቃለች። አንድ ከፍተኛ የዩናይትድ ስቴትስ አስተዳደር ባለሥልጣን ሁኔታውን መከታተል እየቀጠልን ነው፣ ጃፓንና ደቡብ ኮሪያ ካሉት አጋሮቻችን ጋር በቅርብ እየተመካከልን ነው ብለዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አንድ የፓኪስታን የሕዝብ ማመላለሻ ባቡር በእሳት ተያይዞ ቢያንስ ሰባ አራት ሰዎች ሲሞቱ በርካቶች ቆስለዋል ሲሉ የሀገሪቱ ባለሥልጣኖች ገልጸዋል። አደጋው የደረሰው በምስራቃዊ ፑንጃብ ክፍለ አገር ፓኪስታን አጠገብ በምትገኘው ራሂም ያርሃን ከተማ አጠገብ መሆኑ ተገልጿል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ25 ሜትር ባንድ በ12040 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይልሳት ቪኦኤ24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ ጥቅምት 18 2012 ዓ.ም ምሽት ፕሮግራማችን ነው። በሰሞኑ የኢትዮጵያ ሁኔታ ላይና በሁከቱ አዝማሚያ የእርቀ ሰላም ኮሚሽን ምክትል ሰብሳቢ የት ነበርሽ ንጉሴን እያወያየን ነው። በዚህ ምሽትም ይቀርባል ተከታዩ ክፍል አለን። የማምነው ሀገር ካለችን ድረስ ምንም ይሁን ብልም ደስተኛ ምላነውን እንችላለን። በጣም ብዙም ተስፋ ላይ ኖረን እንችላለን። ግን ሀገር ስላለን በመነጋገር ነገሮችን መቀየር የምንችልበት ብዙ አሁን አለ። ሄድን ይኖራሉ ሌላ ጥያቄ ነው። የውይይቱን ሁለተኛ ክፍል ለምሽቱ ይዘን ቀርበናል። በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። እኔ የምመለከተው ሶስታችንም የውሃ ሚኒስትሮች ሱዳንን የግልስን እኔም ሙያውም በደንብ እናቃለን። በቀላሉ በቴክኒክ የሚፈጠነው ግን እናየ ሁል ጊዜ ከድርጅቶቻችን ጀርባ ውሳኔ የሚሰጠው በውሃ ሚኒስትሩ ሳይሆን በሌላ አካል ስለሆነ ያስቸግራል። በዚህ ምሽት የኢትዮጵያንን የግብፅንና የሱዳንን ጉብኝት የሚመለከት ውይይት ተከታይ ክፍል ይዘናል። የውሃ የመስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለን ነው እየሰማችሁት፣ ይመልሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ለምሽቱ አብይ ርዕስ የተያዘው ዘገባ የጠቅላይ ሚኒስትሩ ጽህፈት ቤት የኃላፊ የፕሬስ ኃላፊ የሰጡት መግለጫ ላይ የተንተራሰ ነው የሚሆነው። የተዘጋጀነው ነው እንደ ደረሰን እናቀርብላችኋለን። ወደ ተከታዩ የመጽሔት ዘገባ ስናልፍ ወደ አምቦ ይወስደናል። ጠቅላይ ሚኒስትር አብይ አህመድ በአምቦ ከተማ ከምዕራብ ሸዋና ደቡብ ምዕራብ ሸዋ አንዳንድ የህብረተሰብ ተወካዮች ጋር ተወያይተዋል። ውይይቱ ሲካሄድ የከተማይቱ ወጣቶች ከውጪ የተቃውሞ ድምፅ ያሰሙ መሆናቸውን ማኞች ለቪኦኤ ገልጸዋል። ናኮር መልካ ተጨማሪ ይዟል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመከላከያ ሚኒስትሩ አቶ ለማ መገርሳ እና የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ በወቅታዊ ሁኔታ ላይ ከአምቦ እንዲሁም ከምዕራብ እና ደቡብ ምዕራብ ሸዋ የህብረተሰብ ተወካዮች ጋር ለመወያየት ዛሬ ጠዋት ወደ አምቦ አምርተዋል። በአምቦ ከተማ የተካሄደው ውይይት በወቅታዊ ጉዳዮች ላይ ትኩረት ያደረገ መሆኑን የክልሉ መገናኛ ብዙሃን ኦቤን ዘግቧል። ኦቤን ዘግቧል። ውይይቱ በሆቴል አዳራሽ በሚካሄድበት ወቅት ግን በርከት ያሉ ወጣቶች የተቃውሞ ድምፅ እያሰሙ ነበር። አንድ ለደህንነቴ ስለምሰጋ ስሜን አልጠቅስም ያለ የአይን እማኝ የተቃውሞ ምክንያት ምን እንደሆነ አብራርቷል። ዛሬ ጠዋት ጠቅላይ ሚኒስትሩ በአምቦ ባደረጉት የውይይት መድረክ ላይ የተሳተፉት ከዚህ ቀደምም ከመንግስት ጋር ሲሰሩ የነበሩ ሰዎችን ብቻ ነው የመድረኩ አስተባባሪዎች ያሳተፉት። ቄሮ ደግሞ ውይይቱ ላይ መሳተፍ አለብን ሲል ነበር። ከዚህ ቀደም መስዋዕትነት ስንከፍል፣ ስንሞት የነበረን እኛ ነን። ስለዚህ ውይይቱ ላይ መሳተፍ እንፈልጋለን ብለው ድምፃችንን ማሰማት ጥያቄም መጠየቅ እንፈልጋለን በማለት ድምፃቸውን ሲያሰሙ ነበር ከውይይቱ እስኪወጡ ድረስ ተቃውሞ ቀጥሎ ነበር። ሰላም አስከባሪዎቹም ቢሆኑ አትረብሱ፣ ድምፃችሁን በሰላማዊ መንገድ አሰሙ ሲሉ ነበር። የውይይት መድረኩ ለሁሉም ክፍት መሆን ነበረበት የሚለው ሌላው የአይን እማኝ በበኩሉ ባለፈው ሳምንት በከተማ በወጣቶችና ሰላም አስከባሪዎች መካከል ተፈጥሮ በነበረው ግጭት የሰው ሕይወት ማለፉንና አካል ላይም ጉዳት መድረሱ በወጣቶቹ ዘንድ ቁጣን መቀስቀሱን ገልጿዋል። ሕብረተሰቡን የሚወክሉ ሰዎች በውይይቱ ስለመካፈል አለመካፈላቸው ለማወቅ ወደ ከተማው ከንቲባ አቶ ተረፈ በጣዳ ደውዬ ነበር። ተከታዩ ምላሽ ሰጥተውኛል። በዚህ ውይይት ላይ ተወሳሪ ሁኔታ ጋራ ተያይዞ የተፈጠሩ አንዳንድ ነገሮችን በጥያቄ መልክ ለክቡር ጠቅላይ ሚኒስቴራችን እና እንደዚሁም ለክቡር የመከላከያ ሚኒስትር ሚኒስቴር እንደዚሁም ለክቡር የኦሮሚያ ክልላዊ መንግሥት ምክትል ፕሬዚደንት ጥያቄ ቀርበዋል። በቀረቡት ጥያቄዎች ላይ መልስ ተፈተውበታል። በዚሁ መሰረት መድረኩ በሰላም ተጀምሮ በሰላም የተጠናቀቀ ሲሆን በዚሁ ተጠቃሚ አንዳንድ ወጣቶች ጥያቄ አቅርበዋል። ያቀረቡት ጥያቄ ከፍተኛ የሀገራችን መሪዎች እኛን እንዲያወያዩ ብለን እንፈልጋለን የሚል ጥያቄ ቀርበዋል። ጥያቄ የቀረበበት አግባብ ትክክል ባይባልም እና ወደ ዲሞክራሲ ሊወስድን መንገድ ላይ ስላለ አንዱ የዲሞክራሲ መገለጫ ነው። ከዛ ውጭ ግን አንዳንድ የምታዩ የሚታረሙ የአምቦን ባንክ የማይገልጹ የታዩ ነገሮች አሉ። እነኚህ በሂደት ይታረማሉ የሚል እምነት አለን። በሀገራችን የተደረገው ተቃውሞ ሳይሆን የጥያቄ ነው። ለተጠይቆት ጥያቄ ምንም ተቃውሞ ይባል። በተለያዩ የኦሮሚያ ከተሞች የሰላም ውይይቶች በመካሄድ ላይ ናቸው። ጠቅላይ ሚኒስትሩ ትናንት ባህር ዳር ተገኝተውም ከህብረተሰቡ ተወካዮች ጋር መወያየታቸውን የሀገር ውስጥ መገናኛ ብዙኃን ዘግበዋል። ባለፈው ሳምንት በኦሮሚያ በተከሰተው ግጭት የ78 ሰዎች ሕይወት ማለፉንና ከዚህም ጋር ተያይዞ 405 ሰዎች በቁጥጥር ስር መዋላቸውን የጠቅላይ ሚኒስትሩ ጽሕፈት ቤት ዛሬ በመግለጫው ገልጿል። ለአሜሪካ ድምፅ ናኮር መልካ ከአዲስ አበባ። አመሰግናለሁ ናኮር ለዘገባው። የዕለቱ አብይ ርዕስ ዘገባ ደርሶናል። ከጥቅምት 12 ጀምሮ በኦሮሚያና ሀረሪ ክልሎች እንዲሁም በድሬዳዋ ከተማ በተካሄዱ የተቃውሞ ሰልፎችና በተፈጠሩ ሁከቶች የሰባ ስምንት ሰው ሕይወት ማለፉን መንግሥት አስታውቋል። ከአራት መቶ በላይ ሰዎች በቁጥጥር ስር መዋላቸውንም የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬስ ክፍል የቋንቋዎችና ዲጂታል ዘርፍ ኃላፊ ለጋዜጠኞች ዛሬ ተናግረዋል። እስክንድር ፍሬው ተከታትሎታል። በመንግስት የተመደቡለት ጠባቂዎች ሊነሱ እንደሆነና ከበባም እየተካሄደበት እንደሆነ በመግለጽ አክቲቪስት ጀዋር መሐመድ ያስተላለፈውን መልእክት ተከትሎ ነው በኦሮሚያ የተለያዩ ከተሞች የተቃውሞ ሰልፎች የተካሄዱት። ከጥቅምት 12 ጀምሮ የተካሄዱት እነዚህ ተቃውሞዎች ግን ሰላማዊ ሆነው አልቀጠሉም። ግጭቶች ተከስተዋል፣ ግድያዎች ተፈጽመዋል። በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል የውጭ ሚዲያ እና የዲጂታል ዘርፍ ኃላፊ ቢለኔ ስዩም እንዳሉት በእነዚያ ቀናት ህይወታቸውን ያጡት ዜጎች በርካታ ናቸው። የዛሬው ጋዜጣዊ መግለጫ ዓላማ አሳዛኝ በሆነው እና የሰባ ስምንት ሰዎች ህይወት ባለፈበት ያለፈው ሳምንት ክስተት መጠነኛ መረጃ መስጠት ነው። በኦሮሚያና በሐረሪ ክልሎች እንዲሁም በድሬዳዋ ከተማ በዚሁ ትርጉም አልባ ሁከት ምክንያት በአጣናቸው ዜጎች ላይ መረጃ ለመስጠት ወደ መግለጫው ከመግባቴ በፊት ግን በግሌና በጠቅላይ ሚኒስትሩ ጽህፈት ቤት እንደዚሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ስም የተሰማኝን ሀዘን ለመግለጽ እወዳለሁ። የዛሬው ጋዜጣዊ የመግለጫ ዓላማ አሳዛኝ በሆነው ና የሰባ ስምንት ሰዎች ህይወት ባለፈበት ያለፈው ሳምንት ክስተት ላይ መጠነኛ መረጃ መስጠት ነው። በኦሮሚያና በሐረሪ ክልሎች እንደዚሁም በድሬዳዋ ከተማ በዚሁ ትርጉም አልባ ሁከት ምክንያት ባጣናቸው ዜጎች ላይ መረጃ ለመስጠት ወደ መግለጫው ከመግባቴ በፊት ግን በግልና በጠቅላይ ሚኒስትር ጽህፈት ቤት እንደዚሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ስም የተሰማኝን ሀዘን መግለጽ ወዳለሁ ነው ያሉት። የተከሰተው ሁከትና የደረሰው ጉዳት ፍጹም ተቀባይነት እንደሌለውም ቃል አቀባዩ አብራርተዋል። እነዚህን ድርጊቶች እናወግዛለን። እነዚህ የሰው ሕይወት ያጠፉ ብቻ ሳይሆን ንብረት የወደመባቸውም ናቸው። ይህ ደግሞ ሀገሪቱ አሁን እየተከተለችው ካለችው መንገድ ጋር የሚጻረር ነው። በተለይም በኢትዮጵያ ታሪክ በርካታ ምሕዳሮች በተከፈቱባቸው ወቅት ከፖለቲካ አንጻር ግለሰቦች፣ የፖለቲካ ፓርቲዎችና ሌሎችም ትርጉም አልባ ባለው መንገድ እንዲሳተፉ ጥረት እየተደረገ ትርጉ ይቅርታ ትርጉም ባለው መንገድ እንዲሳተፉ ጥረት እየተደረገ ባለበት ወቅት ኢኮኖሚያችንን ለማነቃቃት የውጭ ግንኙነታችንን ለማጠናከር እየጣርን ባለንበት ወቅት ቀድሞ በነበረው ምህዳር ይፈቀዱ ባልነበሩ ውይይቶች እየመከርን ባለንበት ወቅት በማዕከላዊ መንግስቱና ወይም በጠቅላይ ሚኒስትሩ ለምክንያት ወጥተው ሀሳብን እንዲሰነዝሩ፣ ቅሬታቸውን እንዲያቀርቡና እንዲወያየሩ ጥሪ ቢቀርብ ባለበት ወቅት ይህን ማድረግ ከኢትዮጵያውያን ተቃራኒ እንደመቆም ነው። የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ ቢለን የስዩ ማክለው እንዳሉት በሁከቱ የተሳተፉና በዜጎች ሞትም እጃቸው ያለበት ተጠያቂ ይሆናሉ። የምርመራ ምርመራ ስራው ተጀምሯል። አሁን ባለኝ ወቅታዊ ሁኔታ 409 ተጠርጣሪዎች እንደተያዙ ነው የሚያሳየው። የምርመራ ስራው ሲቀጥል ቁጥሩ ሊቀየር ይችላል። ነገር ግን እየተካሄደ ባለው የምርመራ ስራ እነዚህ ወንጀል የፈጸሙና ወንጀሉን ያቀጣጠሉ ተጠያቂ እንደሚሆኑ እርግጠኛ ሁኑ። የመንግስትን ትዕግስት እንደ ድክመት የሚቆጥሩ አካላትም የተሳሳቱ ናቸው ብለዋል። ቃል አቀባይዋ በዛሬው መግለጫ በዚህ የለውጥ ሂደት እየተጓዝን ባለንበት ወቅት የማዕከላዊ መንግስቱ እያሳየ ያለውን ትዕግስት እውቅና ላለመስጠት ምክንያት የሚያደርጉ አሉ። ነገር ግን ይህ ትዕግስት የፌዴራል መንግስቱ ሆን ብሎ የሚከተለው ስልት ነው። ምክንያቱም ኢትዮጵያን ወደ ነበረችበት መመለስ አንፈልግም። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለን ስዩም ዛሬ ለውጭ ሀገር ጋዜጠኞች በሰጡት መግለጫ ለተነሱ የተለያዩ ጥያቄዎችን ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እንደ ዘገባው እናመሰግናለን። አሁን ደግሞ ስለ አንበጣ ስጋት ወደ ሚያወራው ዘገባ እናመራለን። በምስራቃዊ አማራ በተለይም በሰሜን ወሎና ኦሮሞ ብሔረሰብ ዞኖች የአንበጣ መንጋ በአሳሳቢ ሁኔታ እየተስፋፋ መሆኑን ከአካባቢዎቹ የሚደርሱን ዘገባዎች ያመለክታሉ። የመከላከል ዘመቻውን ለማካሄድ የግብአት እጥረት አለ እየተባለ ነው። የአንበጣው መንጋ በደረሱ ሰብሎች ላይ የሚያደርሰውን ጉዳት ለመከላከል የደረሱ ሰብሎችን በፍጥነት መሰብሰብ ይገባል ተብሏል። መስፍን አራጌ ዝርዝር አለው። በሰሜን ወሎ የሀብሩ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ባልደረባ አቶ ስለሽማርዬ እንደገለጹት አርሶ አደሩ አመራሩና ባለሙያው አንበጣውን ለመከላከል የሚችሉትን ሁሉ እያደረጉ ነው። ይሁን እንጂ የመንጋው በፍጥነትና በብዛት አካባቢውን መውረር ጥረቱን ተፈታትኖታል። አቅም በላይ ነው። አርሶ አደሩ በነቂስ ወጥቷል። የዞኑም ግብርና ባለሙያዎች አሉ፣ የወረዳውም ከፍተኛ አመራሮች አሉ፣ ቀበሌም ሁሉም አለ፣ ልዩ ኃይሎችም አሉ። ንቅናቄ ለመከላከል ጥረት እየተደረገ ነው። ግን መንጋው ከአፋር ክልል እየመጣ ስለሆነ ከቁጥር ውጭ ነው ለው፣ የኬሚካል ርጭት እንዳይካሄድ አርሶ አደሩ እንስሳዎቻችን ይላሉ፣ ልጆቻችን ይላሉ። እና ስለዚህ አርሶ አደሩ በዚህ መንገድ ኬሚካል ርጭት እንዲካሄድ ብዙም ፍላጎት የለውም። የት አካባቢ ነው አሁን የተከሰተው? ሳብሩ ወረዳ ቆላማ አካባቢ ነው። እስካሁን ድረስ ወረዳ ኳምስ ቀበሎች በዘጠኝ ቀበሌ የተከሰተው በቁጥቋጦ ላይ ወደ አንድ ሺህ ሰባት መቶ አርባ ሶስት ሄክታር መደል የሚሸፍን ነው ጉዳት ያደረሰው ሙሉ በሙሉ ወድሟል። አዎ አምስት መቶ ሰማንያ አንድ ሄክታር ደግሞ በሰብል ላይ ጉዳት ያደረሰው እንዳቶ ስለሺ አሳሳቢውን ያንበጣ ወረርሽኝ ለመከላከል ሶስት አማራጮች ተቀምጠዋል። ቀበሌውና የወረዳ አመራር የወሰነው ውሳኔ ምንድን ነው? አንደኛ በጂፒኤስ ተነስቶ በችፒፍ ርጭት የሚካሄድበት መንገድ ማመቻቸት ማንኛ የተወሰደው፣ ሁለተኛ የአካባቢ ማህበረሰብ በማህበራዊ መንገድ እንዲከላከል ነው። በሶስተኛ ደረጃ ግን አጣዳፊ የሆኑ ያየው ምንድን ነው? ሰብሉን መሰብሰብ ነው። ወልዲያ ዩኒቨርሲቲ የሁለተኛ ደረጃ ትምህርት ቤት ተማሪዎችን፣ የመንግስት ሰራተኞችን በማሰባሰብ የማህበረሰብ ንቅናቄ በመፍጠር ሰብሉ የሚነሳበት መንገድ ማመቻቸት ነው። የዞኑ ምክትል አስተዳዳሪ እና የግብርና መምሪያ ኃላፊ አቶ ተስፋሁን ባታበል ግን የደረሰ ጉዳት የለም ሲሉ መረጃ ያስተባብላሉ ስህተት ነው ይሄ። እንዴት ነው ስህተት ያሉት? ለምን በአካል እያረጋገጠ ነው። እኛ እየትል ግን ከዚያው አካባቢ የደረሰን መረጃን ይሄንን የሚያሳየው የእናንተ ዋል አንልን አንድ ሺህ ገና እስካሁን የበላው የተረጋገጠ የለም እኮ። አንደኛ በሚበላበት ደረጃ ላይ አይደለም የነበረው። አንበጣው በአሁኑ ሰዓት እየበረረ ያለው እኮ አምስተኛ ደረጃ ላይ ያለ ነው። አይደለም ነው እዛ ነው አይደለም። የሚበረው ያለው የሚበረው ያለው ራያ ላይ ነው። በኦሮሞ ብሔረሰብ አስተዳደር ዞን ግብርና መምሪያ የሰብል ልማትና ጥበቃ ቡድን መሪ አቶ ተሾመ ገለቱ በበኩላቸው ያንበጣ መንጋው ዘጠኝ ሺህ ሄክታር በሚልቅ ማሳና የቁጥቋጦ ቦታ ላይ መታየቱን ጠቁመው ከ3200 ሄክታር የማያንሰውን በባህላዊና ዘመናዊ መንገድ መከላከል መቻሉን ይናገራሉ። ይሁን እንጂ አንበጣውን ለመከላከል እጥረቶች መከሰታቸውን አልጠበቁም። ኬሚካል እጥረቶች አሉ። እኛ ጋር ያለው በአውሮፕላን የምረጭ ነው፣ ዩኤልቪ 95 ፐርሰንት እሱ ነው። ግን አሁን አርሶ አደር እንዲረዳን ኢሲዎች ናቸው የምትፈለጉት? ምን ማለት ነው ኢሲ? ኬሚካል ማለት በውሃ የሚበጠበጡ ማለት ነው። በውሃ የሚበጠበጥ ኬሚካል አቅርቦት እጥረት አለባችሁ? እጥረት አለብን። ሁለተኛ ደግሞ መርጫ ማሰራ ይሄ ውሃ የማይጨመርበት ማለት አይንም ቢሆን እሱን ምረጭ መርጫ መሳሪያ ያለን ዩኤልቢ ነው ምረጭ። ሌላ ደግሞ አልባሳቶቹ የሉም። አሁን በጣም ችግር ያለብን አልባሳት ነው። አርሶ አደር የራሱን ልብስ ለብሶ ነው መርዝ ምረጨው። ይሄ ደግሞ ሰው አካል ላይ ጉዳት ያደርሳል። ህጉም ደግሞ አይፈቅድም። ያው ስንቸገር ነው እንጂ ባለሙያም ያለ አልባሳት ነው ምረጭ። አሁን እሱን ለመፍታት ወረዳ ጤናዎች ጋር በመነጋገር እቺ አፍንጫ ላይ የምትደረግ እንትን አለ ብዙም አይከላከልም፣ ይቀንሳል በሚል እሱም ድጋፍ አለ። ግን አልባ በጣም የኮምቦልቻ እጽዋት ጥበቃ ክሊኒክ ዳይሬክቶሬት ዳይሬክተር አቶ መሀመድ ይመርን በግብአት አቅርቦት እጥረቱ ዙሪያ አናግሬያቸው ነበር። አሁን ፌዴራል ሌሎች ኬሚካሎችን ያው እስካሁን አላቀረበልንም። ላንበጣ በጣ ፖላርኒወርም የሚባል ተባይ አለ። ሁሉን አውዲያሚተን የሚባል ተባይ አለ። ለሱ የቀረቡ ኬሚካሎች ነበር ክሊኒክ ላይ ማለት ነው። ወደ አራት ሺ ሊትር አካባቢ ቀርቦልን ነበር። ከዛ ውስጥ ግን አንድ ሺ አምስት መቶ አካባቢ ሊትር አከፋፍለናል። ነገር ግን ይሄ ሊበቃ አልቻለም። ከኬሚካል ባሻገር የመርጫ መሳሪያ እጥረትም እንዳላ ተናግረዋል እና በዚህ ጉዳይ ላይ እንግዲህ የመርጫ መሳሪያ ምናልባት ከዚህ በፊት ያው በስፋት አርሶ አደሩ ጋር የገባ መርጫ መሳሪያ አለ አሁን ወደ ኦፕሬሽን በምንገባበት ሰዓት ግን እጥረት አጋጥሞናል አለ የሚባለው ቁጥር እዛ ስንሄድ በተለያየ መልኩ ወደ ግል እየዞረ ግለሰቦች ደግሞ ያወጡልን አልቻሉም ፌዴራል የሚያቀርበው መርጫ መሳሪያ አለ በተለይ አሁን ሞተራይዝ የመርጫ መሳሪያ በወገብ ላይ ታዝሎ የሚረጭ እሱን ፌዴራል እያቀረበ ነው አሁንም ወደ ስድስት አካባቢ አምጥቶልናል ነገር ግን ወደ ታስወርዴ ለሁሉም ስናከፋፈል አንድ እንኳ አይደርስም። እጥረቱ አሁንም አለ። ይህንን እጥረት ለመፍታት እያደረግን ያለ ነው ምንድን ነው ዞኑ በጀት ይዞ ዞኑ እንዲገዛ፣ ወረዳዎችን በጀት ይዘው ወረዳው እንዲገዛ ነው። ሌላ በተጨማሪ አርሶ አደሩም ቢሆን ያለው መርጫ መሳሪያ ለዚህ ካልወጣ ለምንም አገልግሎት ስለማይሆናቸው ያላቸውን መርጫ መሳሪያ እየወጡ የሚጠገነው እየተጠገነ ወደ ተግባር የሚገባበት አግባብ መፈጠር አለበት። ከቀናት በፊት ለአሜሪካ ድምጽ ራዲዮ አስተያየታቸውን የሰጡት በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዲዮ ሰላቶ ይህም ብለው ነበር ምን ችለው እንደዚሁ ሀገር ውስጥ መከላከያ ትጥቅ ማምረቻ ፋብሪካ የለንም። ሀገር ውስጥ ይህን ያለ ታወቀ አቅራቢም የለም። ግን ከሚመለከታቸው አሁን ዓለም አቀፍ ድርጅቶች ከሚያመርቱ ሀገሮችን በውጭ ምንዛሪ የሚመጣበትን ሁኔታ እየጠየቅን ያለ ነው። አስፈላጊው ትጥቅ እስኪሟላ ለአገልግሎት የሚውሉ የእጅ ጓንቶች፣ መነጽር፣ ማስክ፣ ቱታ፣ ኮፍያና የመሳሰሉት ትጥቆችን አጥቦ መጠቀም እንደሚገባ አቶ ዘብዴዎስ አሳስበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው እናመሰግናለን። ባለፈው እሁድ በአማራ ክልል ሰሜን ሸዋ ዞን መራቤቴ አካባቢ የጋብኮን የግንባታ ድርጅት ለመንገድ ስራ የተሰማራ የግንባታ እቃዎች፣ ተሽከርካሪዎችና መሳሪያዎች ሙሉ በሙሉ መቃጠላቸው ባለንብረቱ ተናግረዋል። ንብረቱ መውደሙን የዛኑ መንግስት ኮሚኒኬሽን ኃላፊ አረጋግጠዋል። ፀሐይ ዳምጠው ዝርዝር አላት። የገበኮን የግንባታ ድርጅት ዋና ስራ አስኪያጅና የድርጅቱ ባለቤት አቶ ገምሹ በየነ ለአሜሪካ ድምጽ እንዳሉት ድርጅቱ በአሁኑ ጊዜ በሰሜን ሸዋ ዞን ሁለት ፕሮጀክት የአስፋልት ግንባታ ተቀብሎ እየሰራ ይገኛል። ባለፈው እሁድም ለግንባታ ወደዛ የተጓዙት ንብረት ላይ ውድመት መድረሱን ተናግረዋል። gara ወጣቶቹ ተሰብስበው ወደ ኩባንያው ቅጥር ግቢ ካልገባን በሚል ብጥብጥ ተቀስቅሶ ነበር። ከዛም ስልክ ተደውሎልን እኛም ከዚህ ለወረዳው አስተዳደርና ለወረዳው ፖሊስ ለማስታወቅ መደወል ጀመርን። ከእኛ አቅም በላይ አይደለም እንቆጣጠረዋለን አሉን። ብዙም ሳይቆይ ታዲያ ወጣቶቹ መኪና ይዘው ወደ ቅጥር ግቢው በመግባት የድንጋይ መፍጫ ማሽኖችን፣ ዶዘሮችንና ሌሎች መሳሪያዎችን ማቃጠል ጀመሩ። ይሄ ነው የሆነው። እሁድ ዕለት በተከሰተው የንብረት ውድመት መረጃ እንደደረሳቸውም ወደ ዞን አስተዳዳሪና የጸጥታ ዘርፍ ኃላፊ ደውሎ ስለ ጉዳዩ እንዳጣሩም ተናግረዋል። ይህ አንደኛ ደረጃ የግንባታ ስራ ተቋራጭ ድርጅት በሀገሪቱ በሁሉም ክልሎች የግንባታ ስራዎችን ሰርቶ ለተጠቃሚዎች እያበቃ ያለ ድርጅት ነው ያሉት አቶ ገምሹ በአሁኑ ወቅትም በሰሜን ሸዋ ሊያልቅ የተቃረበና አዲስ የተጀመረ የአስፋልት ስራ እንዳላቸውም ተናግረዋል። ናኖ በሶማሌ ክልል በትግራይና በአማራ ክልል በስፋት በተለያዩ አካባቢዎች ሰርቻለሁ። አሁንም እየሰራሁ ነው። ትልልቅ ፕሮጀክቶችን ሰርቼ አጠናቅቄ አስረክቤያለሁ። አሁን ሁለት ፕሮጀክቶች ከእጃችን አለ። አንዱ በመገባደድ ላይ ያለው ዘጠና ስምንት በመቶ የሚሆነውም ተጠናቋል። የፕሮጀክት ዋጋውም ወደ አንድ ቢሊዮን ብር የሚጠጋ ነው። ሁለተኛው ደግሞ ከአንድ ነጥብ ሁለት ቢሊዮን ብር በላይ ነው ግምቱ። እርሱ ደግሞ አዲስ የተጀመረ ሲሆን የግንባታው ስራም ገና ሀያ በመቶ ላይ ነው የሚገኘው። እየተሰሩ ያሉት መንገዶችም ከአለም ከተማ መሀል ሜዳና ከአለም ከተማ ዶጎሎ የሚወስዱ ናቸው። በሰሜን ሸዋ መራ ቤቴ አካባቢ ንብረቶቹ ሲቃጠሉ ያዩት ከዓይን እማኞች አቶ ጌቱ በየነ ያዩትና የተከሰተውን በስልክ ነግሮኛል። ጆጅታ ጅሩ መተኑ ቤኪን ወልት ጉርማኒ ሲርባ ቫኒ በስራ ላይ ሳለን የማናውቃቸው ሰዎች ተሰባስበው እየዘፈኑ መጡ። አንድ የድርጅቱ ንብረት የሆነ ተሽከርካሪ ከተማ ውስጥ ተመቶ ነበር። ከዚያም ሸሽቶ የፖሊስ ጣቢያ ቅጥር ግቢ ውስጥ ገባ። በኋላ ነገሩ እየተባባሰ ሲመጣ፣ ሰዎችም ቁጥራቸው እየጨመረ መጣ። ከዚያ አካባቢ የነበሩ ፖሊሶች እና ሚሊሻዎች ከአቅማችን በላይ መሆኑን ሲያዩ ተኩሱ ከፍተው የሠራተኞችን ሕይወት ማዳን ጀመሩ። በሥራ ቦታ ላይ ያሉ መሣሪያዎችን ግን አቃጠሏቸው። ኩባንያ ውስጥ የነበሩ መሣሪያዎችን አወደሙ። ነገር ግን የወረዳው ፖሊስና አስተዳደር ድርጊቱን ለማስቆም ከፍተኛ ጥረት አድርገው ነበር ከአቅማቸው በላይ ሆነ እንጂ። በተከሰተው ጉዳይ ላይ የሰሜን ሸዋ ዞን የመንግስት ኮሚኒኬሽን ኃላፊ አቶ ማሙሽ የንብረት ውድመቱ መንስኤ ኖ የተባለውና የተወሰደውን እርምጃ ለአሜሪካ ድምፅ አስረድቷል። ከዚህ በፊት ውይይት ተደርጓል። ከባለቤቱ ጋርም ማሳሰቢያ አድርገዋል። ተጠቃሚ አይደለንም፣ የክፍያ ልዩነት አለ። በክፍያ ልዩነት ቅሬታ የሚያነሱ ወጣቶች ነበሩ። ከሌላ አካባቢ መጡትና እኛ እኩል አንከፈልም የሚል ቅሬታ የነበራቸው ወጣቶች አሉ። ሁለተኛ አካባቢውን ደግሞ የሰለጠነ ባለማ በመውሰድ በኩልም የአካባቢው ወጣቶች አያካትትም የሚል ቅሬታ ነበራቸው። ከዚህ በፊት አሁን ከረንት የሆነው ነገር ያው መነሳሳ ስላለ የተለያየ ቦታ እነኛ ነገሮች ትንሽ ሰውን ስሜት ውስጥ እየከተቱ መምጣታቸው እንጂ ይህን ችግር ከዚህ በፊት በውይይት ምክንያት ማቻቻል ተሞክሯል። ከዚህ በፊትም ማለት ነው። በውይይቶቹ ላይ ከወጣቶቹ ጋራ ከሀገር ሽማግሌዎች ጋርና ሃይማኖት አባቶች ጋር በመሆን ውይይቶች ተወያይተው በጣም በሰላም አጠናቀዋል። ውይይት ውስጥ አካባቢ ያለውን ጋር ውጭ ግን በላይ የተሳታፉ የማጥራት ስራው መሀል ነው የሚለው ያው ለጊዜው እንግዲህ የተከሰተው ነገር ወንጀል ስለሆነ እሱን የማጥራት ስራ ነው እየተገኘው ሰው የመያዝ ነው ያለው ግን ማነው ትክክለኛው ችግር ፈጣሪ የሚለውን ነገር ፖሊስ እያጠራ ነው ያለው የወደመው የድርጅቱ ንብረት ከአንድ ቢሊየን ሁለት መቶ ሚሊየን ብር በላይ የሚገመት ሲሆን ያልተጣሩ የወደሙ ንብረቶች አሉ ስሉም ተናግረዋል የድርጅቱ ሀላፊና ባለቤት አቶ ገምሹ በየነ ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ ፀሐይ ክብራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል አሁን ሶስት ሰዓት ከሰላሳ ሶስት ደቂቃ ሆኗል አዲስ አበባ ላይ ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንደዚሁም በአሃዱ ራዲዮ 94.3 ላይ ልትከታተሉ ትችላላችሁ። ፕሌይ ስቶርና አፕ ስቶር ገብታችሁ የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑም በቀላሉ ዝግጅቶቻችንን ማግኘት ትችላላችሁ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንን በ19 ና በ25 ሜትር ባንድ አጭር ሞገድ እንድትከታተሉ ምንጋብዛለን። የስርጭቱ ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ አልሳንቶስ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድ ናችሁ ያለ ነው ሰሎሞን አባትና አዳነች ፍስሀየንን በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ሬዲዮ ጣቢያ ነው። የብዙ ኢትዮጵያውያን ሕይወት የጠፋበትን የሰሞኑን የኦሮሚያ ቀውስ መንስኤዎች ሁከቱ በሕይወትና በንብረት ላይ ያደረሰውን ውድመት ይዳሰሳል። ተከታዩ ዝግጅት የተጠያቂነትን ጉዳይ ያነሳል። የተባባሰ ሁኔታ እንዳይፈጠርና ለዘላቂ መፍትሔ የሚያግዙ ጠንካራና ጠንካራ መፍትሄዎችን ለማጤንም ይሞክራል። የእርቀ ሰላም ኮሚሽን ምክትል ሰብሳቢን የትነበርሽ ንጉሴን ያወያየው አሉላ ከበደ የውይይቱን ሁለተኛ ክፍል ቀጥሎ ያቀርባል። ለሚበልጥ አላማ መሸነፍ ነው ማሸነፍ፣ የሚል ሀሳብ ነው ያስረገጥሽው የት ነበርሽ ምናልባትም ከጊዜው ጋር የሚሄድ ራቅ ያለውንም መንገድ ለሚመለከት ተገቢ ሀሳብ ይመስለኛል። በእርግጥ ሊረዱ በሚችሉ መንገዶች እንነጋገር። ይህ የመጨረሻው ድንገት፣ አቶ ጀዋር መሀመድ የኦሮሞ አክቲቪስት እና የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ መንግስት ያደርግለት የነበረውን ጥበቃ ሳያሳውቅና ያለ ቦታው የመሳብ እርምጃ ተወሰደ የሚል ነው ያን ተቃውሞ የተነሱ ሰዎች የወሰዱት እርምጃ በምክንያትነት የተለኮሰውን በዛ ድንገት ነውና ያ መንግስት ሊወስድ ነበር የተባለው አሁን ድረስ እያወዛገበ ያለ ነገር። በእርግጥ አቶ ጀዋር ባለው መንገድ የተወሰደ ከሆነና ሳያሳውቋቸው ለአደጋ የሚያጋልጣቸው ሁኔታ ተፈጥሮ ከሆነ ምላሹ ግን በየትኛውም አካባቢ ያሉ ሰዎች ላይ ጥቃት መፈጸም ነበረበት ወይ? እንዴት ነው ቅዋሜ በሰላማዊ መንገድ የሚገለጸው? ይህንን ጉዳይ ተንትኖ ለማየት ያለኝ መረጃ በቂ ነው ብዬ አላምንም። ምክንያቱም በፌስቡክ ላይ እና በተወሰኑ ሚዲያዎች ላይ የተነገረ ነገር ብቻ አይደለም እውነት ማለትና፣ ለአንድም የህግ ባለሙያ እውነት ከብዙ ነገሮች ጀርባን ፈልፍለህ ልታገኘው ስለምትችል፣ እዚህ ላይ ተንተርሶ ድምዳሜ መስጠት ማስቸጋሪ ይሆናል ብዬ አስባለሁኝ። ግን እንደ ዜጋ እንደ ኢትዮጵያዊ የሚሰማኝ ነገር በማንኛውም ሁኔታ ውስጥ ዛሬ ያለንባት አገር ቢያንስ ለመነጋገር እድል የሚያሳጣ ወይም ደግሞ ጠረጴዛ የሌለባት ሀገር ኢትዮጵያ ብይ አላም። እርግጥ ነው ማንም ሰው በምንም አይነት መልኩ ማንኛውም ሁኔታ ደህንነቱ አደጋ ላይ ሊወድቅ አይገባም። እንኳን ኢትዮጵያዊ የሆነ ሰው ኢትዮጵያ ውስጥ ሆኖ ማንም ሰው ሰው እንደ ሰው፣ ስለዚህ የማንም ሰው ደህንነት በምንም አይነት ሁኔታ ሰዎች ሲፈልጉ የሚሰጡትና ሰዎች ሲፈልጉ የሚነፍጉት ነገር ሊሆን አይገባም። ነገር ግን እንዳልኩ፣ በሰላምና ደህንነት ፍልስፍና ውስጥ አንድን ነገር ዝም ብለህ ከዛው ከቀኑ ተለስተ ጠልቆ ማየት እና ዝርዝር ዳሰሳ ማድረግ ያስፈልጋል። ይሄን ነገር ትክክል ነበር ወይ ሚዛናዊ ነበር ወይ አልነበረም ወይ ብሎ ለመናገር እንደዛ አይነት ጥልቅ እይታ ይጠይቃል። ዞሮ ዞሮ እኔ ግን በምንም አይነት ሁኔታ ውስጥ እንሆን አሁን ባለንበት መነጋገር የምንችልበት አትሮኖስ ታጥፏል ብዬ አላስብም። ሰዎች ተገለው ወይም ደግሞ በብዙ መልኩ የተጠራቀመ ሶት ያላቸው ሰዎች ሊኖሩ ይችላሉ እና የእነዛን ሰዎች ብሶት ለማስተናገድ አማራጮች የሉንም ወይ አሉን ወይ ብሎ ማለት ትንሽ እሱን ማየት ያስፈልጋል። በኔነት አሁንም ኢትዮጵያ የምትባል ሀገር አለችን የጋራ ሀገር አለችን እና ምንም አይነት ሁኔታ ውስጥ ብንሆን፣ በተለይ ደግሞ ከኛ ትንሽ የመማር እድሉ ፈጣሪ ካመቻቸለን ሰዎች በተቻለ መጠን ከሚያባብሱ ወይም ደግሞ ነገሮችን ወደ አዘቅት ከሚወስዱ ነገሮች በመቆጠብ ወደ ተሻለ ነገር የሚያመጡ ነገሮችን ብናደርግ፣ በዛ መልኩ ብልጫ ማንጣት ይቻላል ብዬ አስባለሁኝ። ምናልባት አልተለማመድ ነውም ካልሆነ ኛ ወይ መሀል ላይ በትውልድ ጠፍቶ ከሆነ አላውቅም፣ የኛ ትውልድ ጠፍቶን ከሆነ አላውቅም እንጂ እናት አባቶቻችን፣ አያቶቻችን ቁጭ ብሎ የመነጋገር ስልክ፣ ሞባይል ሳይኖራቸው እንደኛም ትልልቅ አዳራሽ ሳይኖራቸው ዛፍ ጭምር የተነጋገሩ ችግሮቻቸውን የመፍታት ባህላቸውን አይተናል። ኢትዮጵያውያን ሆ ብለው የሚነሱት ጠላትን ለመመከት እንጂ ወንድማቸውን፣ ጎረቤታቸውን ለመምታት አይደለም። ታሪካችንና ምናልባት ከትላንታችን ካነስም ምሽታ ከተጠያቂ የሚያደርገን ይመስለኛል። በእኔ በኩል በማንኛውም አግባብ በማንኛውም ሚዛን የመነጋገር ባህልን የሚያጎለበት በመነጋገር ችግርን የሚፈታ ጥንካሬ ወይም ጀግንነት ከዚህ የሚመነጭ ሆኖ የሚታይበት ማህበረሰብ መስቀር መቻል አለብን። ይሄ ነው ማምነው። ምክንያቱም አሁን የምናያቸው በጣም ብዙዎቹ የሚፈጸሙ ነገሮች የእኛን ስብዕና ወይም የእኛን ሁኔታ ይመጥናሉ ወይ ብዬ ሳስብ፣ ምናልባት ከዚህ የተሻለ መሆን ስለምንችል በዚህ መልኩ ባንገለጽ፣ በዚህ መልኩ ባንፈረጅ፣ እንደ ኢትዮጵያዊ ጥሩ ይሆናል ብዬ አስባለሁ። ያም ሆኖ ግን ደግሞ አንዳንድ ጊዜ ያልተጠበቁ ነገሮች ይከሰታሉና በዚህ መልኩ ተጠብቆ ነበር ወይ የሚለውን ነገር ግጠኛ መሆን አይቻልም። ምክንያቱም እኔ አይደለሁም ከዚህ ነገር ጀርባ በደንብ ከኔ የበለጠ በጥልቀት የሚያውቁት ሰዎች ትንታኔ ቢሰጡበት ይ እኔ ግን የማምነው በምንም ይሁን ብንም ደስተኛም ላንሆን እንችላለን። በጣም ብዙም ተስፋ ላይኖረን እንችላለን። ግን ሀገር ስላለን በመነጋገር ነገሮችን መቀየር የምንችል ብዙ አሁን አለ መልካም ድ ይኖራሉ ሌላ ጥያቄ ነው እድሉ አለ ብለሻል አሁን በእርግጥ ያ እድል ባለበት ሰዓት ነው መነጋገሩ ሊቀድም የሚገባው ምናልባትም ከጊዜው ጋር የሚሄድ ራቅ ያለውንም መንገድ ለሚመለከት ተገቢ ሀሳብ ይመስለኛል በዚህ ሰዓት በደል በደረሰባቸው አሰቃቂና የጭካኔ ጥቃት ለደረሰባቸው ወገኖች በእነሱ አይንስ ተጠያቂነት ይኖራል ወይ በተደጋጋሚ እየደረሰ ያለ ጥቃት ነው አንድ ቦታ የሚደርስ ጥቃት የሚጠየቅ ስለሌለ ሌላ ቦታ ሲደገም እናያለን በአጭር ጊዜ ውስጥ በበርካታ ቦታዎች የብዙ ሰዎች ህይወት በከንተው አልፏል። ሌላ ጊዜ የማይደፈሩ የሚመስሉ የእምነት ቤቶች ጥቃት ሲሰነዘርባቸው እያየን ነው። ተጠያቂነት በሌለበት ዘለቄታ ያለው መረጋጋትም ለዘላቂ ሰላምም ዋስትና አይኖርምና በሌሎች ላይ በኃይል የሚፈጸም በደል መቼ ነው በደል ፈጻሚውን ተጠያቂ የሚያደርገው? በርቀ ሰላም ኮሚሽኑ እንደሚሳተፍ የሰላም ተሟጋች ብቻ ሳይሆን እንደ ህግ ባለሙያም ጭምር የት ነበር? እንደምታውቀው ዜጎች ማህበራዊ ውል አላቸው ከመንግስት ጋርና መንግስት ግዴታ ተሸካሚ ወይም ዲቲ በረር እንለዋለን በህግ ቋንቋ መንግስት ሁል ጊዜ የዜጎቹ የግዴታ ኩሊ ነው። የዜጎቹ ግዴታ ተሸካሚ ነው። ዜጎች ደግሞ መብት ባለመብት ናቸው። እና መንግስት ያው እንግዲህ እያንዳንዱን መብት የማሟላት የመጠበቅ እና የማክበር ግዴታ አለበት። እና የመጠበቅ ግዴታው ላይ ምን ያህል ሚናውን እየተወጣ ነው የሚለው ጥያቄ ውስጥ አሁን እየወደቀ ይመስላል። መንግስት ነው ይሄንን ለማንም አትሰጥም። ለምን? ያው ኢትዮጵያ ሀገር ነች፣ መንግስት አላት። እና ለመንግስት ነው የምንሰጠው በሌላ ሁኔታ ውስጥ ለምሳሌ የዜጎች መብቶች የሚጠበቁባቸው ሁኔታዎች በልዩ ሁኔታዎች ውስጥ በሌሎች አካላት የሚወድቁባቸው ጊዜያቶች ይኖራሉ። ግን እንደኛ እንደ ኢትዮጵያ አይነት ባለች ሀገር ትልቅ ሀገር ትልቁ ስራ የመንግስት ነውና መንግስት እንግዲህ አሁን ብዙ ጊዜ በግጭት አፈታት ስነ ትምህርት ውስጥ እንደዚህ አይነት ሁኔታዎች የአቅምና የፍላጎት ጉዳይ ተብሎ ይወሰዳል፣ እና አንዳንድ መንግስታት ፍላጎት አላቸው አቅም የላቸውም። እነሱ ግን አቅም የለንም ብለው ሲጠይቁ ያው የአቅም ድጋፍ ይደረግላቸዋል ከሌሎች ዓለማት አሜሪካንም ጨምሮ ከምዕራቡም ዓለም ጨምሮ ከሕዝብም ጨምሮ ሌሎቹ ደግሞ ፍላጎቱ የላቸውም ያንን ነገር ለማድረግ እና አቅሙ አላቸው ግን ፍላጎት፣ አንዳንዶቹ ደግሞ አቅሙን ፍላጎቱም አይኖራቸውም። እና መንግስት ግዴታውን በአግባቡ እየተወጣ ነው ወይ? እኔም ሙሉ በሙሉ እየተወጣ ነው ብዬ አላምንም። ግን ያለበት ችግር የአቅም ነው የፍላጎት ነው የሚለውን እንደገና ፈገር ጥናት ይፈልጋል ጠልቆ ማየት ይፈልጋል። እና መንግስት ይሄን ለማድረግ አቅም አንስ ወይ ነው ካለ የአቅም ድጋፍ የአቅም አይ ፈቃደኛ አይደለም አለበት ግን ያን ሲጠይቅ መንግስት እና እስካሁን ብዙም አላየንም። አቀምን ቸግሮኛል እና በዚህ መልኩ ሰፖርት ልደረግ የሚል ነገር አይታይም። ግን ደግሞ አሁን ባለንበት ሁኔታ ያው መንግስት ብቻ መንግስት መንግስትን ብቻ ብለን ማለፍ አንችልም። ለምን ያው መንግስትም ከዚህ ህዝብ የወጣ ነው። መንግስት ከሌላ ፕላኔት የመጣ ነገር ስላልሆነ ብዙ ጠረጴዛ ዙሪያ ውይይቶችን መነጋገር አለብን። ብዙ ጊዜ ሳንነጋገር ይለመዳሉ። አሁን በፊት አንድ ሰው ሲገደል እኮ ትልቅ ነገር ነው። አሁን እኮ በቀን ስልሳ እና ሀምሳ ሰው የምትሰማበት እና ከሁሉም ቦታ ደግሞ ሰዎች ከቤታቸው ተጠርተው የሚረሸኑበት በጣም ከባባድ ሁኔታዎች ነው የምንሰማው እና ይሄ በጣም ሊያሳስበው እና የመንግስት የዜጎችን ደህንነት የመጠበቅ ስራውን ከቢዝነስ አዝዩዟል ወይም ከተለመደው አግባብ ትንሽ ለየት ባለ ሁኔታ ብልህነትን እና መቀናጀትን መናበድን በሚጠይቅ መልኩ ሊያረገው የሚገባ ነገር ነው ብዬ አምናለሁ። ስለዚህ ይህንን ነገር ሙሉ በሙሉ ለመንግስት የምንሰጠው ግዴታ ነው እና መንግስት ሊለምደው አይገባም። ይሄ የምልህ ሌላ ሀገር እኮ አስር ሰው ሞተ በጎርፍ ሲባል የቢቢሲን ሲኤንኤን ትልቅ ዜና ነው እኛም የሀዘን መግለጫ እናስተላልፋለን አሁን ግን እኛ ሀገር ውስጥ ይህ ሁሉ ሲሆን አንድ ለምደው አይገባም ቢያንስ እየተወሰዱ ደግሞ ያሉ እርምጃዎች ሊኖሩ ይችላሉ ያንን ደግሞ ለህዝብ ማሳወቅ አለበት ለምን ህዝብ መተማመን የሚችለው ሲያውቅ ነው የሚወሰደውን ነገር አውቅ ያለ ይሄን እርምጃ ለዚህ ተደርጓል ሲል ነው እንጂ በጣም ብዙ መተንዳዮች አሉ በጣም ብዙ መላምቶች አሉ እና አንዳንድ ጊዜም አላስፈላጊ የሆኑ ጉዳዩን በጣም ከሆነ በላይ አጋነው የሚያቀርቡ መጋመኖች እናያለን ለምንድንህ የሚፈጠረው መንግስት መረጃ ሳይሰጥ ሲቀር ወይም ደግሞ በጉዳዩ ላይ እርምጃ ሳይወስድ ሲቀር ሌሎች አካላት እድሉ ይኖራቸዋል፣ ያን የሚሙላት እድሉ ይኖራቸዋል። የመንግስትን ገጸ ባህሪ አዎ፣ የመንግስትን ገጸ ባህሪ ተላብሰው የመጫወት እድሉ ይኖራቸዋልና ያ በጣም አደገኛ ነው፣ እና ልንመለስበት የማንችለው ቁልቁለት ውስጥ ሁላችንንም ይዞን ይገባል። እና መንግስት የመጠበቅ ከዛም ገጥሮ ደግሞ እያደረገ ያለውም ነገር ካለ በተከታታይ ለህዝቦቹ መረጃ የመስጠት ግዴታ አለበት፣ የህግ ግዴታ አለበት። ምርጫ አደለም፣ ይሄ ለመንግስት ግዴታ ነው ብዬ ነው ማለት። አድማጮች ከእርቀ ሰላም ኮሚሽን ምክትል ሰብሳቢ የትነበርሽ ንጉሴ ጋር የተካተተውን ውይይት ሙሉ ዝግጅት በድረ ገጻችንና በፌስቡክ ገጻችን እናኖራለን። ተከታተሉን። በህዳሴ ግድብ፣ በአባይ፣ በኢትዮጵያና በግብፅ ግንኙነቶች ላይ የተደረገ ውይይት ተከታዩ ክፍል ነው አሁን የሚቀርበው። በፕሬዚደንት ዶናልድ ትራምፕ በተጠራው የፊታችን ረቡዕ ዋሽንግተን ላይ ይካሄዳል በተባለው የኢትዮጵያ የሱዳንና የግብፅ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ኢትዮጵያ እንደምትገኝ መንግሥቷ አስታውቋል። ፕሬዚደንት ትራምፕ ስብሰባውን የጠሩትና ኃላፊነቱንም ለገንዘብ ሚኒስትራቸው ስቲቨን ምኑቺን የሰጡት የካይሮ አቻቸው አብዱልፈታህ ኤልሲሲ በሰባ አራተኛው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤው ወቅት ኒውዮርክ ላይ በጠየቋቸው መሠረት እንደሆነ ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ዛሬ በሰጡት መግለጫ የዋሽንግተን ሐሳብ ድርድር ሳይሆን ውይይት ማካሄድ ነው ብለዋል። ሰሞኑን የኢትዮጵያ የውሃ የመስኖና ኤነርጂ ሚኒስትር እና የዚህ የኢትዮጵያ ድርድር መሪ ዋሽንግተን ዲሲ ላይ ነበሩ። በዓለም ባንክና በዓለም አቀፍ የገንዘብ ድርጅት ወይም አይኤምኤፍ ስብሰባ ላይ ተገኝተው ተመልሰዋል። ለመሆኑ ኢትዮጵያ የሶስተኛ ወገን ሐሳብ የድርድር የአደራዳሪ ሐሳብ ትቀበል ይሆን እንዴ ብዬ ጠይቂያቸው ነበር አዲስ አበባ እንደገቡ የሶስተኛ ወገን አደራዳሪ በኢትዮጵያ በኩል ተቀባይነት የለውም። ገና ቴክኒካል ጉዳዮችን አልጨረስንም። አብዛኛው ያሉ ልዩነቶች ቴክኒካል ጉዳዮች ናቸው። ነገር ግን አንተ እንዳልከው ንግግር አድርገውም እንደሆነ ለአጥሩ ሁለቱ ፕሬዚዳንቶች። ነገር ግን ድርድር መቼም የሚደረገው ሁሉም ተደራዳሪ አካል የሚደራደር በዛ መልክ የሚሉ ተመሳሳይ አቋም ሲኖረው ነው። በኢትዮጵያ በኩል ግድብ እየሰራን ያለ ነው እኛም ይህ ግድብ ደግሞ በታችኛው ተፋሰስ ሀገሮች ላይ ጉልህ ተጽዕኖ እንደማያሳድር ግልጽ አድርገን ያንኑ መተማመን ለመፍጠር ሁለቱን ሀገሮች ወደ እኛ ጋብዘን የተለያዩ ውይይቶችን አድርገናል። የግድቡ የውሃ ሞላልና የወደፊት የውሃ አስተዳደር ጉዳዮችን የሚመለከት እየተወያየን ያለ ነው። በቅርቡ መሪዎቻችን የኢትዮጵያ ክቡር ጠቅላይ ሚኒስትር ዶክተር አብይና አልሱሺ ራሻ ላይ ተገናኝተዋል እና የሰጡት አቅጣጫ አለ። ያም ምንድን ነው? የቴክኒካል ጉዳዮች በቴክኒካል ትራክ እንዲጠናቀቁ፣ ሌሎች የፖለቲካ ጉዳዮች ካሉ ደግሞ በፖለቲካ ለመወያየት የሚል ስምምነት ላይ ደርሰው ያን እንግዲህ በቅርቡ ቴክኒካል ዲስከሽኑ ይቀጥላል ማለት ነው። ያም ማለት የውሃው አሞላል የመጨረሻ መስማማት የምንችለውን ለመስማማት፣ ልዩነቱም ካሉ ልዩነቱን ወደ መሪዎቹ የማምጣት ሂደት እንከተላለን ማለት ነው። ግብዣ ስለተባለ በርግጥ ግብዣው የተላከ ይመስለኛል ውጭ ጉዳይ ሚኒስቴር ምን ሰምቼዋለሁ ነገር ግን ያ ሊኖር የሚችለው በውስጡ የማደራደር ሳይሆን ሶስቱን የውጭ ጉዳይ ሚኒስትሮች ሀንድ ላይ ማምጣት ጉዳይ ይሆናል። ና በኢትዮጵያ በኩል ከቴክኒካል ትራክ የሚወጣ አስቸጋሪ ነገር አለ ብለን አናውቅም። ግን የድርድር አሳች ተብሎ ሊወሰድ አይችልም። ሶስቱን ውጭ ጉዳይ ሚኒስትሮች ና ላይ ሀንድ ላይ ማምጣት ሊሆን ይችላል እንጂ በሌቶች እንግዲህ ደብዳቤው ተጻፈ ከተባለበት በኋላ ነው ሁለቱ መሪዎች ተገናኝተው አቅጣጫ የሰጡበት ስለዚህ ተወራይድ የሚያደርገው የሁለቱ መሪዎች የጋራ አቅጣጫ የሰጡበት ጉዳይ እንጂ ከዚያ በፊት የተደረጉ ነገሮች አይሆንም ማለት ነው። የታላቁ ሕዳሴ ግድብ ግንባታ የቴክኒክ ጉዳዮች ሩሲያዊቱ ሶቺ ከተማ ውስጥ በተካሄዱ ውይይቶች መሰረት እንደሚቀጥሉ አቶ ነቢያትም ዛሬ ተናግረዋል። መስሪያ ቤቱ በፌስቡክ ገጹ ላይ ባወጣው መረጃ ይጠቁማል። ይህንን ሚኒስትር ስለሺ በቀለ ቀደም ሲል ከተቋቋሙት በስተቀር ግን ስለ ሶስት ውይይት ይዘት ከውጭ ጉዳይም ሆነ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣ ዝርዝር መረጃ የለም። የህዳሴ ግድብ ግንባታን በሚመለከት የኢትዮጵያን አቋም በምልአት የሚያስረዱ ባለሥልጣናቷን ወደ ተለያዩ አገሮች መላኳን ኢትዮጵያ ቃል አቀባዩ አክለው ጠቁመዋል። ከመንግሥት ተጨማሪ ማብራሪያዎችን ለመጠየቅ ሙከራዎች አድርገን ነበረ። ከውጭ ጉዳይ ሚኒስቴርና ከጠቅላይ ሚኒስትሩ ጽህፈት ቤት በተለይ ለውጭ ጉዳይ ቃል አቀባይ አቶ ነቢያት ጌታቸው ሰሞኑን በተከታታይ ያደረግናቸው ጥሬዎች ጥሪዎች ምላሽ ሳያገኙ ቀርተዋል። ለማንኛውም በገንዘብ ድርጅቱና በዓለም ባንክ ስብሰባ ላይ ሰሞኑን የኢትዮጵያው የውሃ የመስኖና ኤነርጂ ሚኒስትር ተገኝተው ነበረ። እንደዚሁም የዓለም ባንክ ፕሬዚደንት ዴቪድ ማልፓስ በዚህ በመጪው ሳምንት ስብሰባ ላይ እንዲገኙ ተጋብዘዋል። ግብዣውንም መቀበላቸውን ቃል አቀባያቸው ተናግረዋል። የዓለም ባንክ ለሕዳሴ ግድብ ግንባታ ብድርም ሆነ ድጋፍ አይሰጥም እንዲህ ማለቱ ቀደም ሲል ተገልጿል እና በረቡዕ ስብሰባ ላይ የዴቪድ ማልፓስ መገኘት ትርጉም ምን ይሆን? ሚኒስትሩ ዶክተር ስለሺ መልስ ሰጥተዋል። የእነሱ ፈቃደኝነት ሳይሆን And they were in the bridge, transboundary, and only And they for that, and only did the upstream uh, country which yeah. were. አፍሪካ ወተር ታወር ስለሆነች ሁሉ የራስጌ ሀገር ማለት ነው። የራስጌ ሀገር በመሆኗ ወደ እሷ የሚፈሱ ነገር የለም፣ ግን ከእሷ በርካታ ወንዞች ይፈሳሉ። እንደ ወርልድ ባንክ ፖሊሲ ደግሞ የማንኛውም ፕሮጀክት የታችኛው ሀገሮች ይሁንታን ይፈልጋል። አንድ ፕሮጀክት ሲሰራ በግልጽ ምክንያት እንግዲህ እንደ ህዳሴ ግድብ አይነት የውጭ ድጋፍ በሚፈልጉበት ጊዜ ይሁንታ ታ ከታችኞቹ ሀገሮች ስለማያገኙ የወርልድ ባንክ ፋይናንስ ማግኘት አይቻልም እና የዚህ አይነት ኮምፕሊኬሽን ስላለው ነው የወርልድ ባንክ ወይም ከዲቨሎፕመንት ባንክ ፋይናንስ በቀላሉ የማያገኝ ነው ማለት። ታዲያ የዓለም ባንክ ፕሬዚደንት ዴቪድ ማልፓስ በዚህ በሰሞኑ በጥቅምት ሀያ ስድስቱ የዋሽንግተን ጉባኤ ላይ እንዲገኙ ለምን ተፈለገ? እኔ እሱን አላውቅም። ጋበዛቸውን አካል ምናልባት እናንተ ጎረቤት ስለሆነ ሊጠይቋቸው ይሻላል። ሌላው ክቡር ሚኒስትር፣ በጠቅላይ ሚኒስትር አቢይ አህመድና በፕሬዚደንት አብዱልፈታህ ኤልሲሲ መካከል ያለው የግል ግንኙነት ምን ይመስላል? በተገናኙ ጊዜ እንዴት ነው የሚያወሩት እናንተስ፣ ሚኒስትሮቹ ስትገናኙ መንፈሳችሁ እንዴት ነው? ሁለቱም ሲገናኙ ተገቢ የሆነ መፍትሄ ሰጪ ዳይሬክሽኖች እየሰጡ ነው የሚለያዩት። ይሄ ጉዳይ ቴክኒካል ጉዳይ ስለሆነ አንዳንድ ጊዜ የውጭ ጉዳይ ሚኒስትሮች እባካችሁ እዚህ ውስጥ አትግቡ፣ የውሃ ሚኒስትሮች ይፍቷቸው። ጉዳዮች የቴክኒካል ጉዳይ ነው። ሳይንቲስቶች አናላይዝ አድርገው ይፍ ለውጥር መሳሰቢያዎች ይሰጣሉ። ከሌላ እንግዲህ አንዳንድ ጊዜ አልፎ አልፎ የሚታዩ በተለይ ከግብጽ በኩል የውጭ ጉዳይ ሚኒስትሩ ኢንተረስት አለ ሁሉ ኢንተርፌር ያደርጋሉና እኔ የምመለከተው ሶስታችንም የውሃ ሚኒስትሮች የሱዳንም የግብጽም እኔም ሙያውም በደንብ እናውቃለን። በቀላሉ በቴክኒክ የሚፈታ ነው ግን እና ሁል ጊዜ ከድርድሮቻችን ጀርባ ውሳኔ የሚሰጠው በውሃ ሚኒስትሩ ሳይሆን በሌላ አካል ስለሆነ ያስቸግራል። ቀጥታ የሚወስኑ የሚሆኑ የማይፈታ ነገር ስለሄደ ቴክኒካል ጉዳዩ መግፈት አለ በየጊዜ ሚኒት ለመፈረም ወይም ደግሞ የመጨረሻ ንሳሜ ለመፍጠት ሁልጊዜ ኮንሰልቴሽን ብላይ ስለሚወጡ ና ያንም ስለማይስማም ነው አንደኛው ዋናው ትንከፍ እዚህ በመሪዎቹ ደረጃ ያለው የሚሰጡ ዳይሬክሽን ሁልጊዜ ግልጽ ነው ጉዳዩ እንዲፈታ በቴክኒካል መንገድ እንዲፈታ ቀጫ ይሰጥበታል። ግን በመሀል ላይ የሚከሰቱ ጠንፍ የያዙ ጉዳዮች ናቸው ችግር እያመጡ ጠቅላይ ሚኒስትር አብይ አህመድ በበቀደሙ የፓርላማ ንግግራቸው ላይ ምናልባት ፕሬዚደንት ኤልሲሲ የውስጥም ችግር ካላቸው እንደው የሚያስጨንቃቸው ነገር ካለ እስቲ በግል አናገራቸዋለሁ ሶች ላይ ብለው ነበር መቼም እንደው ዝም ብለው ተነስተው የአንድ ሀገር ጠቅላይ ሚኒስትር እንዲህ ይላሉ ማለት ይከብዳልና በዚህ ጉዳይ ላይ የተነጋገሩበት ምስጢር አለ። የውስጣቸው የሆነ ምናልባት ምስጢር ከሆነ ላይ ነግሩኝ ይችላሉ። በእርግጥ ግን እንደው የሚነገር ነገር ካለ ክቡር ጠቅላይ ሚኒስትሩም ገና አላገኘኋቸውም፣ በውጭ መግባቴ ነው እና በእርግጥ የውስጥ ጉዳያቸውም ገሰኩለለን አላውቅም። ስፔኩሌሽን ነው። እንግዲህ ጠቅላይ ሚኒስትሩ በዚህ ላይ ማብራሪያ ይሰጣሉ ተብሎ ይጠበቃል። እንግዲህ ሰሞኑን ሌላው የኢትዮጵያ ሁከቶች እጆች ያሉት ካይሮ ላይ ነው እያሉ የሚናገሩ ብዙ አሉ፣ በግልጽም ውስጥ ውስጡንም በተለይ ከዚህ ከህዳሴ ጋር በተያያዘ እና ከአባይ ውሃ ጋር በተያያዘ ግብፅ ኢትዮጵያን ለማተራመስ አትተኛም እያሉ ብዙ ክሶችና ወንጀላዎችን የሚያሰሙ አሉ። በቪዲዮ ከካይሮ እየተቀረጹ የሚወጡ አንዳንድ የመገናኛ ብዙሃን ውጤቶች ማቴሪያሎችም አሉ። በዚህ ላይ እርሶ እንደ መንግስት በቅርብ የምትከታተሉት የምታውቁት ነገር አለ? በርካታ ጽሁፎች የሚወጡትን አሉ ያው ኮንስትራክቲቭ አይደሉም። በሚዲያዎቻቸው የሚመጡት የግድቡን ፖዘቲቭ ሳይት በፍጹም ማየት የማይፈልጉ ያው ፕሪ ኦኪፓይድ የሆነ አቲቲዩድ ያለበት ነው እና ያን ሌቭል በየጊዜ ሚዲያ አንዶሰሳ ና አናሊሲስ እናያለን። የተረፈ ግን ኢንተርናል ሴኪሪቲ ያሉትን ጉዳዮች ብዙም በእኛ በኩል በእኔ ቢሮ በኩል የሚደረግ ክትትል የለም። በግል እርስን የሚመለከት ጋለምጣ መቼም የኢትዮጵያ የደም ስሯ የህይወቷ መሰረት የሆነ መስሪያ ቤት ነው የሚመሩት፣ በሁሉም ማቅጣጫ የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ኖት እና እንደ ለማስታወስ ያህል ለአድማጮቻችን፣ እርስዎ የምህንድስና ባለሙያም እንደሆኑ ይታወቃል። እስቲ በትንሹ ያጫውቱን፣ ራሱን ያስተዋውቁን። በመጨረሻ ክቡር ሚኒስትር የውሃ መስኖና ኤነርጂ ሚኒስትር ነኝ። ስራ ሲጀምር አርባ ምንጭ ውሃ ቴክኖሎጂ ኢንስቲትዩት አስተምር ነበር። በእኔ አይነት ሙያ በርካታ ወጣቶችን ኢትዮጵያውያኖችን አስተምር ያለው እስከ ግራጅዌት ፕሮግራም በመህንድስና በተለይ በመስኖ በግድብ ግንባታ በሃይድሮፓወር ዙሪያ ለዩኒቨርሲቲው መመስረት ዋናውን ሊድ ሮል ተጫውቻለሁ። እንዲሁም ዩኒቨርሲቲውን ከውሃ ቴክኖሎጂ ኢንስቲትዩት ወደ ሙሉ ዩኒቨርሲቲ ሲዘዋወር ሶስት አመት ያዘጋጀሁት እኔ ነበርኩ ሙሉ ዩኒቨርሲቲ እስኪሆን ከዚያም በ ዓለም አቀፍ ውሃ ምርምር ኢንስቲትዩት በኢንተርናሽናል ወተር ማኔጅመንት ኢንስቲትዩት መጀመሪያ የናይል ቤዝን እና ኢስት አፍሪካ ዳይሬክተር ነበርኩኝ። ከዛም ለአጭር ጊዜ የአጠቃላይ አፍሪካ ዳይሬክተር ነበርኩ። ከዛም የአፍሪካ ክላይሜት ፖሊሲ ሴንተር ፖሊሲ ውስጥ የክላይሜት እና ውሃ የአየር ንብረት ንብረት ለውጥ ና የውሃ እንዲሁም የኤነርጂ አማካሪ ነበርኩ። ከዛም ኒውዮርክ ወደዚህ ስራ እስክጠራ ድረስ የሰስቴናብል ዲቨሎፕመንት ኢነርጂ ካፓስ በተለያዩ ሀገሮች ላይ በአለም ላይ እነኝህም ኤሪያዎች እንዴት ሀገሮች ኢንተርናላይዝ አድርገው ወደ ዘላቂ ልማት መለወጥ እንደሚችሉ ምክሮችንና ና ስትራቴጂዎችን በማዘጋጀት አግዝ ነበር። በመጨረሻም ከሶስት አመት በፊት ወደዚህ ስራ መጥቻለሁ ማለት ነው። ለስንብት ያህል አንድ ጥያቄ ላንሳና፣ ዶክተር ስለሺ በቀለ ይሄንን ያህል መስዋዕትነት የሚከፈልበት በሁሉም አቅጣጫ ሕዳሴ ግድብ ማለት ምን ማለት ነው? በተጨባጭ ተመንዝሮ ሲታይ ምንድን ነው? ለምንስ ስሙ ሕዳሴ ሆነ? እንግዲህ ኢትዮጵያ ስለ ናይል በርካታ ዘመናት ምንም ሳይሰራ የኖረችበት አጠቃላይ የአባይ እና ሌሎቹም የናይል ተፋሰስ ገባሮች ተከዜ፣ ባሮ፣ አኮቦ እንደዚሁ ምንም ሳይሰራባቸው ሕዝቡ ጊዜ በልማት እጦት ረጅም ዘመን የኖረበት ኤሌክትሪክ እንኳን ማምለት የማይችልበት በዘር ዘመን ያለበት ሁኔታ ነው። ስለዚህ ይህንን ፕሮጀክት በተለየ መንገድ እንድናይ የሚያደርገው የሚሰጠው የኤነርጂ አቅም ኢትዮጵያን ወደ ትልቅ ከፍታ ና በአፍሪካ ውስጥ ትልቁን ሀይድሮ ፓወር አመንጭ ሀገር እንድትሆን ያደርጋታል። የሀገሪቷን ኢኮኖሚ የኤሌክትሪክ አቅርቦት ማሳደግ ብቻ ሳይሆን አጠቃላይ በምስራቅ አፍሪካም በኤነርጂ ትስስር ውስጥ የኢትዮጵያን ሚና የሚያጎላ ና የገቢ ምንጭ ሊሆንላት የሚችል ሌሎች ታዳሽ ኤነርጂ ሀይል ማምረት እንድንችል ይሄኛው የስታብላይዚንግ ፋክተር ስለሆነ ትልቅ ሚና ይጫወታል። እና ይህ ፕሮጀክት እጅግ በጣም በኢትዮጵያ ኢኮኖሚ፣ የማህበራዊ እድገት፣ የአካባቢ ጤናማነት አጠቃላይ ለአገሪቷ ለምትፈልገው እድገት ማምጫ ቁልፍ ሚና የሚጫወት መሰረታዊ ሪሶርስ ነው ማለት ነው። ስለዚህ ሁሉም ኢትዮጵያዊ ዛሬም እንደ እንደትናንት ሁሉ ርብርብ አድርጎ ማፈሻ በሰጠት ሊሆን ይገባል። በሀገር ውስጥ ያለውም በውጭ ያለውም የኢትዮጵያ ሀገር እድገት የሚመን ወደ ወዳደገች ሀገር ለጉብኝት እንዲሆን መምጣት የሚፈልግ ወይም አይነት ፕሮጀክት መደገፍ አለበት። ሌላ አማራጭ ብዙ የሌለን ሀገር ነው። እንደ ሌሎቹ ነዳጅ ኖሮን ኤክስፖርት አድርገን የምንጠቀም አይደለንም። ነዳጅንም ኢምፖርት የምናደርግንም፣ ወደፊት ይሄ የኤነርጂ መሰረት በሚሰጡን ደግሞ ዘመኑ ባፈራው ኤሌክትሪፋይድ የሆነው ቴክኖሎጂ መኪኖች እንኳ እንደ ሲምፕል ነገር ብንወስድ ያን ኢምፖርት ሰብስቲቱት ማድረግ የሚያስችል የእኛ ደግሞ እንደ ነጭ ኤነርጂያችን የምንወስደው መልካም ነገር መስለኝ ለሀገር እድገት ትልቅ ቁልፍ መሰረት የሚሰጥ ስለሆነ ርብርብ ያስፈልገዋል፣ ድጋፍ ያስፈልገዋል። የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለን አመሰግናለሁኝ ለጊዜያቸውና ለማብራሪያቸውም። ቀደም ሲል እንደተጠቀሰው ከዶክተር ስለሺ ጋር ይህንን ውይይት ያደረግነው ባለፈው እሁድ ከዋሽንግተን ስብሰባቸው እንደተመለሱ ነበረ። የህዳሴ ግድብ ግንባታ ወጪ በ50 ቢሊዮን ብር አሻቅቧል። ከ80 ቢሊዮን ወደ 130 ቢሊዮን ብር ከፍ ብሏል። ከግሽበት ጋር የተያያዘ ማሻቀብ በመሆኑ በውጭ ምንዛሬ ሲታይ እምብዛም ለውጥ የለውም ብለውኛል ዶክተር ስለሺ። ህዳሴ ግድብ የመጀመሪያ ውጤቱን ልክ የዛሬ ዓመት መስጠት ይጀምራል በሚኒስትሩ መግለጫ መሰረት። ሙሉ ቃለ ምልልሳችን በፌስቡክ ገጻችንም በዌብሳይታችንም ላይ ይገኛል። አዳምጡት። የተከበራቸው አድማጮች ለምሽቱ የአሰናዳናቸው ዝግጅት ተጠናቋል። በምሽቱ ፕሮግራም ዋና ዘጋጅ ተታበላቸው ና ባልደረቦቻችን ስም የምንሰናበታችሁ እኔ ና እኔም ሶሎሞን አባተንን አብራችሁን ስለቆያቸው ከልብ እናመሰግናለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በነገራችን ላይ በአህዱ ራዲዮ 943 በቀጥታ ማዳመጣ በኛ በእኛ በኩል የፕሮዲሰሯን ግብዣ የኔ ሀበሻ Uh, I've been.